እየተቀባበሉ እየተቀባበሩ 25ኛው ደቂቃ ላይ ደርሰናል። ዜሮ ለዜሮ ቦና አቻ ውጤት ነው። ተሳሳተ ተሳሳተ። እንደገና በግራ መስላል አንቶኒ ጎርደን፣ አንቶኒ ጎርደን እንግሊዛዊ A take up! of the day! I'm a little bit a